ዋና ዋና ርዕሶቹን አስቀድማለሁ። ዛሬ በመርሳ ከተማ በተቀሰቀሰ ተቃውሞ የሀብሩ ወረዳ ፍርድ ቤት ኃላፊን ጨምሮ አስር ሰዎች መሞታቸውንና በርካቶች መቁሰላቸውን ነዋሪዎች ለዶይች ቨለ ተናገሩ። መስሪያ ቤቶችና ቤቶች መቃጠላቸውን፣ በፖሊስ ጣቢያ የነበሩ እስረኞችም ማምለጣቸውን ገልጸዋል። ሳውዲ አረቢያ በሙስና ጠርጥራ ካሰረቻቸው ልዑላን መካከል አንዱ የሆኑት ቱጃሩ ልዑል አልዋሊድ ቢን ጣላል ዛሬ ከእስር ተለቀቁ። ቤንጣላል ጣላል የተፈቱት ከሳውዲ አረቢያ መንግስት ጋር በደረሱበት ስምምነት መሠረት ነው ተብሏል። በአፍጋኒስታን መዲና ካቡል ዛሬ በደረሰ የቦምብ ፍንዳታ ቢያንስ 95 ሰዎች ተገድለው 158 ቆሰሉ። በአምቡላንስ ውስጥ በድብቅ ተጠምዶ ነበር ለተባለው ቦምብ የፈነዳው ተሽከርካሪው በፖሊስ ኬላ ላይ እንዳለ ነው። ለፍንዳታው ታሊባን ኃላፊነቱን ወስዷል። ዜናው በዝርዝር በአማራ ክልል ሰሜን ወሎ ዞን በተለያዩ አካባቢዎች እየታየ ያለው ተቃውሞ ዛሬ በዞኑ ውስጥ ወዳለው መርሳ ከተማ መሸጋገሩ ተሰማ። በዛሬው የመርሳ ተቃውሞ የሐብሩ ወረዳ ፍርድ ቤት ኃላፊን ጨምሮ አስር ሰዎች መሞታቸውንና በርካቶች መቁሰላቸውን ነዋሪዎች ለዶይቼ ቬለ ተናግረዋል። መሥሪያ ቤቶችና ቤቶች መቃጠላቸውን፣ በፖሊስ ጣቢያ የነበሩ እስረኞችም ማምለጣቸውን ገልጸዋል። የከተማይቱ ነዋሪዎች እንደገለጹት በመርሳ ከተማ ተቃውሞና የተኩስ ድምፅ መሰማት የጀመረው ከጠዋት ጀምሮ ነው። በወልዲያና ቆቦ በነበረው ግጭት የደረሰውን ጉዳት ተቃውሞ አደባባይ ከወጡ የከተማይቱ ነዋሪዎች መካከል ሶስቱ የተገደሉት በሐብር ወረዳ ፍርድ ቤት ኃላፊ መሆኑን ስማቸው እንዳይጠቀስ የሚፈልጉ አንድ የዓይን እማኝ ተናግረዋል። አዎ፣ ብዙ ሰዎች ሙተዋል። እስከ አስር ሰዎች ሙተዋል። የቆሰሉም እንደዚህ አሉ። የፍርድ ቤቱ ዋናው ኃላፊ ስም ከቤቱ ሂደው ማቃጥለውታል። እሱም አንድ ሶስትና አራት ሰዎች ይገሏል። ቤቱን ማቃጥለውታል። ያወሱንም ገደሉት። መጨረሻ እስረኞች የተፈቱት ሁለት ፖሊስ ጣቢያዎች አሉ። የገጠሩና የከተማ የሚባል ማለት ዜሮ አንድ ቀበሌ ሁለቱም እዚያ እነዚያ ተቃጥለዋል። እስረኞች አምልጠዋል። የፍርድ ቤቱን ኃላፊ መገደል ሌላ የከተማይቱ ነዋሪ አረጋግጠዋል። በዛሬው ተቃውሞ ከሞቱት ሌላ በርካቶች መቁሰላቸውን ከስፍራ የወጡ መረጃዎች አመልክተዋል። አንደኛው ነዋሪ ቁስለኞች ወደ መርሳ ጤና ጣቢያ ሲገቡ መመልከታቸውን ለዶይቸቨለ ተናግረዋል። ሌላኛው ነዋሪ በበኩላቸው ስለ ዛሬው ሁኔታ ተከታዩም ብለዋል። የሀብሮ ደፍ ጌታቸው ነበር እሱ ተገለዋል። ከዛም ከእኛም ደግሞ ከህዝቡ የተወሰኑ ብዙ ወጣቶች ተገለዋል። ጌቶች ተቃጥለዋል። አይኖርሻ አለው። አሁንም ተኩስ ይሰማል። መስመር ተዘጋግቷል። መኪና ሰጥ እንዳለ ነው። ምንም የሚያልፍ ነገር የለም። ጠዋት የተጀመረው ገበያ አካባቢ ነው ገበያው ላይ ከተጀመረው በኋላ የሀብሮ ወረዳ ፍርድ ቤት፣ ከፍተኛ ፍርድ ቤት፣ ፖሊስ ጣቢያው ተለኮሰ። የተለኮሱ ቤቶች ባይሆን የካቢኔ አሽከር የነበሩ የወጣቱን ሲያስጨቁኑ፣ ሲያሳስሩ፣ ሲያስገድሉ የነበሩትን የእነዚያን ነው። የሰላማዊ ሰው የሚስት ንዴት አይነካም አይልም። ወደ አምስት ሰዎች ቆስለዋል፣ የሚሉት እኚሁ ነዋሪ ቁስለኞች በሶስት አምቡላንስ ተጭነው ወደ ደሴ አቅጣጫ ሲሄዱ ማየታቸውን ገልጸዋል። ከመርሳ ወደ ወልዲያ ያለው መንገድ መዘጋቱን የሚናገሩት እኚሁ ነዋሪ ከከተማይቱ ወደ ደሴ በሚወስደው መንገድ እስከ መሀል አምባና አብዮት ፍሬ ድረስ መስመር ዝግ ነው ብለዋል። አምቡላንሶቹ የጫኑት የተመቱ ወጣቶችን ስለሆነ እንዲያልፉ ተደርጓል ሲሉም አክለዋል። በመርሳ እስከ ቀኑ 9 ሰዓት ድረስ በከተማይቱ የጥይት ተኩስ ይሰማ እንደነበር የተናገሩት ነዋሪዎች በከተማይቱ የመከላከያ ሰራዊት አባላትና የክልሉ አድማ በታኝ ፖሊሶች እንደሚታዩ ጠቁመዋል። ነዋሪዎቹ ፖሊሶቹ በከተማይቱ ያለ ባንክ ቤት ጉዳት እንዳይደርስበት ጥበቃ ሲያደርጉ መመልከታቸውን ተናግረዋል። አንደኛው ነዋሪ ፖሊሶች እስካሁን ምንም ያደረጉት ነገር የለም፣ አጋዜዎች ገብተው ፌዴራሎች ናቸው የተኮሱት ብለዋል። በታህሳስ ወር አጋማሽ በአዲስ አበባ የተፈረመውን የደቡብ ሱዳን የተኩስ አቁም ስምምነት እና የሰላም ስምምነት በሚጥሱ የአገሪቱ ተቀናቃኝ ኃይሎች ላይ ጠንካራ እርምጃ ይወሰዳል ተባለ። እርምጃው እንደሚወሰድ ያስታወቁት የአፍሪካ ህብረት፣ የተባበሩት መንግስታት ድርጅት እና የምስራቅ አፍሪካ በይነ መንግስታት ድርጅት ኢጋድ ባለስልጣናት ናቸው። ባለሥልጣናቱ በአዲስ አበባ በመካሄድ ላይ ባለው የአፍሪካ ህብረት ስብሰባ ጎን በደቡብ ሱዳን ጉዳይ ላይ ለመምከር ተሰብስበው እንደነበር የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቃባይ አቶ መለስ አለም ለዶይቸበለ ገልጸዋል። በጋራ ምክክሩ ላይ የወቅቱ የኢጋድ ሊቀመንበር ጠቅላይ ሚኒስትር ኃይለማርያም ደሳለኝ፣ የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪና፣ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጎተሬስ ተገኝተዋል። የሦስቱም ድርጅቶች ባለሥልጣናት የደቡብ ሱዳን የሰላም ስምምነት መጣሱን ማውገዛቸውን አቶ መለስ ተናግረዋል። የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፈኪም፣ የተመዱት ዋና ጸሐፊም ይበቃል ከዚህ በኋላ እርምጃ መግባት ያስፈልጋል የሚል ነው። በአዲስ አበባው ስምምነት መሰረት አንደኛው አንቀጽ የሰላም ስምምነቱ የሚጥሱ ወገኖችን ማጋለጥ እና መኮንን ነው። የመጀመሪያው ላይ ነው። ስለዚህ የት ቦታ ማንጣሰ ቤት ተጣሰ፣ ምን ጉዳት ደረሰ የሚል ዝርዝር ሪፖርት ቀርቧል። እሱን ተከትሎ በኢጋድ በኩልም እርምጃ ለመውሰድ ተወስኗል። አቶ መለስ በደቡብ ሱዳን መንግስትም ሆነ በተቃዋሚው ሪክ ማቻር ቡድን የተፈጸሙ ጥሰቶች ዝርዝር መቅረቡን አክለው ተናግረዋል። በዚሁ በደቡብ ሱዳን ጉዳይ ላይ ትኩረቱን የሚያደርገው የኢጋድ የሚኒስትሮች ምክር ቤት ስብሰባ ዛሬ ከሰዓቱን አዲስ አበባ ላይ ተጀምሯል። ውሳኔዎች ይተላለፉበታል ተብሎ ይጠበቃል። በሶማሊያ የተሰማራው ሀያ አንድ ሺህ ግድም የአፍሪካ ህብረት የሰላም አስከባሪ ኃይል አስቸኳይ እርዳታ ካልተደረገለት ሀገሪቱን እንደታቀደው ከሁለት ዓመት በኋላ ለቆ ለመውጣት እንደሚያዳግተው የተልእኮ ኃላፊ ተናገሩ። የሰላም አስከባሪው ተልእኮ ኃላፊ ፍራንሴስኮ ማዴራ ዛሬ አዲስ አበባ ላይ ለአሶሴትድ ፕሬስ እንደተናገሩት የሰላም አስከባሪው በድንገት ከአካባቢው መውጣት ባለፈው አስርት ዓመት የተመዘገበውን ስኬት እንዲቀለበስ ያደርገዋል። በሱማሊያ ያለውን የጸጥታ የማስከበር ኃላፊነት በጎርጎሮሳዊ ሁለት ሺህ ሃያ ለሀገሪቱ ጦር ለማስረከብ የተያያዘው ዕቅድ እንዲሳካ ዓለም በፈጣን ሁኔታ ርብርብ ሊያደርግ ይገባል ብለዋል። የተባበሩት መንግስታትና ሌሎች አጋሮችም ቢሆኑ ይህ ጉዳይ ተጨማሪ ድጋፍ እንደሚፈልግ ሊያውቁ ይገባል ሲሉም አክለዋል። የአልሸባብ ታጣቂዎች በሶማሊያ መዲናና በሌሎችም አካባቢዎች ጥቃታቸውን በቀጠሉበት በአሁኑ ወቅት የሶማሊያ ጦር የጸጥታ ኃላፊነቱን ለመረከብ ሲሉ አሜሪካና ሌሎች አገራትም ያስጠነቅቃሉ። የአፍሪቃ ህብረት በአገሪቱ ያሉ ሰላም አስከባሪዎችን ባለፈው ዓመት ማስወጣት መጀመሩ ይታወሳል። ባለፈው ዓመት ከወጡት አንድ ሺህ ሰላም አስከባሪዎች ሌላ በዚህ ዓመትም ተጨማሪ አንድ ሺህ ለማስወጣት መታሰቡን ማዴራ ይናገራሉ። ህብረቱ በሶማሊያ ያሰማራቸው 21 ሺህ ወታደሮችን ተልዕኮ ለማስቀጠል የገንዘብ ችግር እንዳጋጠመው አሶሴትድ ፕሬስ አስታውሷል። ለህብረቱ ሰላም አስከባሪነት ወታደሮቻቸውን ካዋጡ ሀገራት አንዷ ኢትዮጵያ ነች። ይህ ዶይቸ ቨለ ነው። ሳውዲ አረቢያ በሙስና ጠርጥራ ካሰረቻቸው ልዑላን መካከል አንዱ የሆኑት ቱጃሩ ልዑል አልዋሊድ ቢን ጣላል ዛሬ ከስር ተለቀቁ። ቢን ጣላል የተፈቱት ከሳውዲ አረቢያ መንግስት ጋር በደረሱበት ስምምነት መሰረት ነው ተብሏል። የ62 ዓመቱ ቢሊዮነር ካለፈው ህዳር ጀምሮ በባለ አምስት ኮከቡ ሪትስ ካርልተን ሆቴል ውስጥ በስር ቆይተው ነበር። ከእርሳቸው ጋር ትውልደ ኢትዮጵያዊው ሼክ መሐመድ አላሙዲንን ጨምሮ አስር ልዑላን፣ በርካታ የቀድሞ ሚኒስትሮችና ባለሥልጣናት ታስረው ነበር። ለሮይተርስ ቃላቸውን የሰጡ አንድ የሳውዲ ባለሥልጣን ልዑሉ የተፈቱት ከአገሪቱ ጠቅላይ አቃቤ ሕግ በገንዘብ ክፍያ ላይ ከተስማሙ በኋላ ነበር ብለዋል። ከልዑል አልዋሊድ ቢን ጣላል ጋር የተደረገውን ስምምነት ጠቅላይ አቃቤ ሕጉ ዛሬ ጠዋት አጽድቀዋል እናም ልዑሉ ዛሬ አምስት ሰዓት ላይ ወደ ቤታቸው ተመልሰዋል ብለዋል ባለሥልጣኑ። የልዑሉ አንድ የቤተሰብ አባል ቢን ጣለል ወደ ቤታቸው መግባታቸውን ለሮይተርስ የዜና ምንጭ አረጋግጧል። የሳዑዲ መንግስት ልዑሉ ለመልቀቅ መወሰኑና ሌሎች ቱጃሮችንም ትላንት መፍታቱ በሀገሪቱ የተጀመረው የሙስና ዘመቻ እያበቃ ለመሆኑ ጠቋሚ ነው ተብሎለታል። የሳውዲ አረቢያ ጠቅላይ አቃቤግ በዚህ ሳምንት መጀመሪያ ላይ እንዳስታወቁት ከታሳሪዎች ውስጥ ዘጠና ያሉ ክሳቸው ተቋርጦ አሊያም ያላቸውን ገንዘብና ንብረት ለማስረከብ ተስማምተው ከስር ተለቀዋል። አሁንም ግን ዘጠና አምስት ተጠርጣሪዎች በቁጥጥር ስር እንዳሉ ጠቁመዋል። ከእነርሱ መካከል የተወሰኑት ለፍርድ እንደሚቀርቡ ይጠበቃል። በጀርመን ጥምር መንግስት ለመመስረት ሞክረው ከነበሩ ፓርቲዎች አንዱ የሆነው የአረንጓዴ ፓርቲ አዲስ መሪዎችን መረጠ። ከኃላፊነታቸው በወረዱት ሁለት ሊቀመናብርት ምትክ የምክር ቤት አባላትን ለመሪነት መርጧል። አረንጓዴዎቹ በሐኖቨር ከተማ ዛሬ ባደረጉት ጉባኤ የ37 ዓመቷን የምክር ቤት አባል አነሌና ባርቦክንና የ48 ዓመቱን ሮበርት ሃቤክን ፓርቲው እንዲመሩ መርጠዋቸዋል። የአረንጓዴ ፓርቲ በውስጣዊ አሰራሩ መሠረት ፓርቲውን በአገር አቀፍ ደረጃ እንዲመሩ የሚሾመው ሁለት ሰዎችን ነው። በዛሬው ምርጫ በሰሜን ጀርመን የምትገኘው ሽሌዝቪግ ፎልሽታይን ግዛት የአካባቢ ሚኒስትር የሆኑት ሃቤክ 83 በመቶ ድምፅ አግኝተዋል። ባርቤክ በበኩላቸው ተወዳዳሪያቸው የነበሩትን የታችኛው ሳክሶኒ ግዛት የምክር ቤት መሪ 65 በመቶ ድምፅ በማግኘት አሸንፈዋቸዋል። ሃቤክ በእርሳቸው የመሪነት ዘመን የፓርቲውን ፖለቲካ ከፍ ያለ ደረጃ ለማድረስ ቃል ገብተዋል። ጊዜው የእኛ ነው ብለዋል። ባርቦክ በበኩላቸው የአየር ንብረት ለውጥን ለመዋጋት የአረንጓዴ ፓርቲ አባላት ስር ነቀል አካሄድ እንዲከተሉ ይፈልጋሉ። አረንጓዴዎቹ በጀርመን በመስከረም ወር በተካሄደው የምክር ቤት ምርጫ ስምንት በመቶ ድምፅ ማግኘታቸው ይታወሳል። በአፍጋኒስታን መዲና ካቡል ዛሬ በደረሰ የቦምብ ፍንዳታ ቢያንስ 95 ሰዎች ተገድለው 158 ቆሰሉ። በአምቡላንስ ውስጥ በድብቅ ተጠምዶ ነበር የተባለው ቦምብ የፈነዳው ተሽከርካሪው በፖሊስ ኬላ ላይ እንዳለ ነው። ለፍንዳታው ታሊባን ኃላፊነቱን ወስዷል። አደጋው በደረሰበት ቦታ የነበሩት የአፍጋኒስታን የተወካዮች ምክር ቤት አባል ሚራዊስ ያሲኒ እንደተናገሩት አምቡላንሱ ወደ ፖሊስ ኬላው ከቀረበ በኋላ ብትንትኑ ወጥቷል። የፍንዳታው ኢላማ የነበረው በአቅራቢያው የነበረው የአገር ውስጥ ጉዳይ ሚኒስቴር ሕንፃ ነበር ተብሏል። ከቦምቡ ፍንዳታ ኃይለኝነት የተነሳ በመቶ ሜትሮች ርቀት ላይ የነበሩ ሕንፃዎችን ማንቀጥቀጡን ሮይተርስ ዘግቧል። በፍርስራሽ ክምርና የተጨራመቱ መኪኖች በተሞላው መንገድ የተበጣጠሱ የሰዎች አስክሬኖች በመንገድ ወድቀው ይታዩ እንደነበር ዘገባው አትቷል። የአገሪቱ የጤና ጥበቃ ሚኒስቴር የሟቾቹ ቁጥር 95 መድረሱንና 158 መቁሰላቸውን አስታውቀዋል። የሕክምና ቡድኖች በአደጋው ጉዳት ደርሶባቸው ወደ ሆስፒታል የሚጎርፉትን ሰዎች ለመርዳት ተቸግረው ታይተዋል። የተወሰኑ ቁስለኞች በሆስፒታል የአትክልት ስፍራ ሳይቀር ተኝተው ጉልኮስ ተንጠልጥሎላቸው እንደሚታዩም ዘገባው ጠቁሟል። ኢመርጀንሲ የተሰኘው የጣሊያን የእርዳታ ቡድን አስተባባሪ ዲጃን ፓኒክ ይህ ጭፍጨፋ ነው ሲሉ ሁኔታውን ገልጸውታል። ይህ ዶይቸበለ ነው። ዜናውን ከማብቃታችን በፊት ዋና ዋና ርዕሶቹን በድጋሚ። ዛሬ በመርሳ ከተማ በተቀሰቀሰ ተቃውሞ የሐብሩ ወረዳ ፍርድ ቤት ኃላፊን ጨምሮ አስር ሰዎች መሞታቸውንና በርካቶች መቁሰላቸውን ነዋሪዎች ለዶይቸቨለ ተናገሩ። መስሪያ ቤቶችና ቤቶች መቃጠላቸውን፣ በፖሊስ ጣቢያ የነበሩ እስረኞችም ማምለጣቸውን ገልጸዋል። ሳውዲ አረቢያ በሙስና ጠርጥራ ካሰረቻቸው ልዑላን መካከል አንዱ የሆኑ ቱጃሩ ልዑል አልዋሊድ ቢን ጣላል ዛሬ ከእስር ተለቀቁ። በአፍጋኒስታን መዲና ካቡል ዛሬ በደረሰ የቦምብ ፍንዳታ ቢያንስ 95 ሰዎች ተገድለው 158 ቆሰሉ። ዜናው በዚሁ ተጠቃሏል። ሰላም